ከቤንሻንጉል ጉምዝ ክልል ካማሽ ዞን በለው ጃፎይ ወረዳ በግጭት ምክንያት ከመኖሪያ ቀያቸው ከተፈናቀሉ አምስት መቶ ሀያ ሰባት አባወራዎች ውስጥ አንድ መቶ ስልሳው እስካሁን ባህር ዳር ከተማ ጊዮርጊስ ቤተ ክርስቲያን ግቢ ውስጥ ተጠልለው እንደሚገኙ በተወካዮቻቸው አማካኝነት ለአሜሪካ ድምጽ ተናግረዋል። በክልሉ በእርሻ በከብት ማርባትና በንግድ ስራ ይተዳደሩ የነበሩ ቁጥራቸው የበዛ ወጣቶች እናቶችና ህጻናት ጭምር በቤተ ክርስቲያኑ ግቢ ውስጥ ተጠልለው እንደሚገኙም ገልጸዋል። ጥያቄያቸውን ወደ አማራ ክልል መንግስት ይዘው ከሄዱ ስምንት አስተባባሪዎች መካከል አንዱ እንደሆነ የገለጹልን አቶ አበባው ጌትነትን ማምሻውን በስልክ አነጋግሬያቸው ነበር። ዛሬ ስለሚገኙበት ሁኔታ ጠይቅያቸዋለሁ። ዛሬ የምንገኘው ያው በቅዱስ ጊዮርጊስ ሰዓት ቤተ ክርስቲያን ውስጥ ነው ያለን። ባህር ዳር ህዝብ በተለያየ መንገድ እያረዳና ና እየገደሰ ነው ያለው። በጣም ከዚህ በዳር የማይባል ድጋፍ እያደረገልን ነው እና ያው እንግዲህ ለዘላቂ መፍትሄ እስክንበቃ ድረስ ህብረተሰቡ ከጎናችን እንደማይለይ ነው እየነገረን ያለው ያው እንደዚህ ነው የምንገኘው። ከክልሉ መንግስትም ሆነ ከቤንሻንጉል ክልል መንግስት የሚመለከታቸው አካላት ወይም ከፌዴራል መጥቶ ያነጋገራችሁ ሰው አለ? ቤተ ክርስቲያን ውስጥ ከሆናችሁ በኋላ ማንም መጥቶ አላነጋገረንም። እስካሁን ድረስ እዚህ ቤተ ክርስቲያን ተገባን፣ እንግዲህ ሳምንታችን ሰኞ ዕለት ነው ያለፈው። አንድም የመንግስት አካል መጥቶ ከትኛውም አቅጣጫ ያነጋገረን የመንግስት አካል የለም። እኛም በደንብ ወደ ቢሮ ለማናገር ሞክረን ነበር፣ ሁለት ጊዜ ሙከራ አድርገን ነበር ለቢሮው፣ ያው ከባህር ዳር አስተዳደር በአመት አማራ ክልል ዋና አስተዳደር ቢሮ ሁለት ሄደን ነበር። ያው አላፊዎችንም ሆነ ያው የበታቾችን ማግኘት አልቻልንም። ስብሰባ ላይ ናቸው፣ አሁን የሉም በሀገርም የሉም፣ ለስብሰባ ሂደዋል እየተባለን ያው ሁለት የተመላለስን በከንቱ ደክመን ተመልሰናል። ለሊቀ ጳጳስ አቡነ አብርሃም ያቀረባችሁ ጥያቄ፣ ባለፈው ባነጋገርኩት ወቅት ለሳቸው በቤተ ክርስቲያን በኩል ሽምግልና ወደ መንግስት ልከናል ብለውን ነበርና ያ መልእክትስ አልመጣላችሁም ወይም የተነገራችሁ ነገር አለ። ወደ ቤተክርስቲያን ስንገባ በመጀመሪያ አቡነ አብርሃምን ነበረ ያው ጠይቀን የገባ ነው። የጠየቅንም ከመንግስት በኩል ያው ተስፋ የሚያስቆርጥ መልሱ ስላገኘነ እና ይሄንን ተስፋ የሚያጭር የሀገር ሽማግሌና የሃይማኖት አባቱ ዘቦታ ወደው ሽምግልና እንዲጠይቁልን ነበረ የጠየቅ ነው። እና ያው እሳቸውም ችግር የለውም ልጆች፣ እናንተ ወንጀል ይዛችሁ መንግስትን አስቀይማችሁ እንዳትገኙ እንጂ እኔ ያው እስከ ተቻለ ድረስ ከሶስተኛ ወገን ከራሴ ጀምሮ እስከ ሶስተኛ ወገን ድረስ ጠይቃለሁኝ እንግዲህ ከእግዚአብሔር ጋር መፍትሄ እንዲመጣ ጠራለሁ በማለት ነው። እንግዲህ ወደ ቤተ ክርስቲያን ተጠግተን እንድንቀመጥ ያስጠጉንና በዚህ ቦታ እንድንቆይ እያደረጉኝ። እሺ፣ ስለዚህ ያ መልእክትስ አልመጣላችሁም ወይም እየተነገራችሁ ነገር አለ? የለም። እስካሁን ድረስ ሽማግሌዎች ማለዱ። አቡነ አብርሃምን በወቅቱ ያው ስራ ስለሚዛባቸው ለሲኖዶስ ስብሰባ ወደ አዲስ አበባ ሄደው ነበር። በወቅቱ አቶ ገዱም ደግሞ የሉም ነበረ፣ ለስብሰባ እንደወጡ በሀገር የሉም ነበር። በዚህ በዚህ ምክንያት እንግዲህ እስካሁን ድረስ እና ሽማግሌዎች ተልከው ያመጡልን መልስ የለም። እና ገና አልሄዱም ሽማግሌዎች። አሁን በምን ሁኔታ ላይ ነው የምትገኙት? ቤተ ክርስቲያን ውስጥ መጠለያ ኖሮ ወይም ዳስ ተሰርቶ ነው ያላችሁት? ሜዳ ላይ ነው ያላችሁት? በምን ሁኔታ ላይ ነው የምትገኙት? ያለ ነው። በሜዳ ላይ ነው ያለ ነው። ለጊዜው ዝናብ አሁን አጋጣሚ ዛመና ይታያል። እንግዲህ ዝናብ ከጣለ ምን እንደምንሆን አናውቅም። ቤተ ክርስቲያኗ የተወሰኑ በቆርቆሮ የተሰሩ ዳሶች አሉ። ከእነሱ እንድንጠጋ ያው ፈቅደውልናል። ከዚህ በስተቀር ሜዳ ላይ ነው የምናድረው። ሜዳ ላይ ነው ያለነው። ያው ከአሁን እስካሁን ድረስ የባህር ዳር ከተማ ነዋሪዎች እየሰጧችሁ ያለው እርዳታ እና አገልግሎት እያገኛችሁ ያላችሁት ምን ምንድን ነው? አሁን አንዳንድ ድርጅቶች እና አንዳንድ ማህበራቶች እስከ አልባሳት በቃ አንድ ማህበራት እንግዲህ ስሙ እንዳይገለጽ የጠቀሰ ማህበራት አምሳ ሺህ ብር በማውጣት ነው ለመቶ ስልሳ ሰዎች ልብስ፣ ብርድ ልብስ ገዝቶ ያበረከተው እና ያው በዚህ ላይ አንዳንድ ሰዎች የልብስ እና የተለያየ እንትን እያወጡ ምንም በልብስ ዙሪያም በምግብም ምንም የጎደለ ነገር የለም። ህብረተሰቡ እንዲሁ እየተቀናጀ እያመጣ እያበላን ነው እያጠጣን ነው፣ በጥሩ ሁኔታ ላይ ነው ያለነው። እንግዲህ ከፍትህ በስተቀር የጎደለብን የለም። መጀመሪያ ላይ የባህር ዳር ከተማ አስተዳደርን ስታነጋግሩ ወደ ቀያችሁ ወደ ቤንሻንጉል ካልተመለሳችሁ ወደ ቀያችሁ ና ወደ የተወለዳችሁበት ቦታ ሂዱ እና ኑሮ ጀምሩ ብለውን ነበር ብለዋል። ምናልባት የክልሉ መንግሥት በዚህ አቋሙ የሚጸና ከሆነ እናንተ ለምንድን ነው ወደ ቀያችሁ ሄዳችሁ ተበትናችሁ እንደ አዲስ ኑሮ መጀመር አንፈልግም ያላችሁት? ወደዛ ቦታ ወደ ቤንሻንጉል ምንም የመሄዱ ሀሳብ የለንም እንሄዳለን ብለንም አናስብም። ምክንያቱም ከአንድ እስከ አምስት ጊዜ በባለፈው እንደገለጥኩት ዘግናይ ጭፍጨፋና የንብረት ውድመት እየደረሰብን በየጊዜው እየሰራ ነውና የለፋንበትን ሳንጠቀምበት ለበይ እየሰጠን እና ኃይባዊ መንግስት የአማራ ክልል መንግስት ይሄንን ጉዳይ የክልሉ መንግስት ጠይቆ ለእኛ ካሳችንም ሆነ ተገቢውን የወደመው ንብረታችን የዛን ክልል መንግስት ሊጠይቅልንና ማንነታችን እንዲከበር ከክልሎች ጋር ተናቦ እስከ ታችኛው እርከን ድረስ ወርዶ ጸረ ሰላሞችን በማስወገድ የእኛን ሰላም እስካላስከበረልን ድረስ ወደዚያ አንሄድም ብለን ወስነናል። ወደ የቀበሌያችን የሚለው ደግሞ አሁን ቤተሰቦቻችን ቢያንስ ቢያንስ እንኳ በሬዎችን፣ ላሞችን አስረው ነው ሲቀልቡ የሚውሉ የሽሃ ማሳዎች ለደንና ለተሻለ እንዲያገግሙ እየተባሉ ተከልክለው ታስረው ነው ላሞችና ከብቶቹ የተለያየ በቃ የእንስሳቶች ታስረው ነው የሚሆኑት። በዚህ ላይ መሬት ደግሞ ጠባብ ናት፣ ያለንበት አካባቢ ህብረተሰባችን በዝቅተኛ ኑሮ የሚኖር ነው። እኛም ተሸክመው ለመኖር ቤተሰቦቻችን አቅሙ የላቸውም። ለዚህ ነው እንግዲህ ወደ ቀያችን እና ወይም ወደ ቤተሰቦቻችን አልመለስም ያልነው። ስለዚህ አሁን የእናንተ ጥያቄ ምንድን ነው? ከክል- መንግስት የምትፈልጉትና ምን እንዲደረግላችሁ ነው እየጠየቃችሁ ያላችሁት? እኛ ከክልሉ መንግስት የምንፈልገው አሁን ሌላ ክልሎች እንደሚኖረው ሙያ እንደነ ትግራይ ያለን ክልሎች እንደዚህ በብሔርም ሆነ በጎሳ ግጭት የደረሰባቸው ችግር የሚመጡን ሰዎች ህብረተሰቡ ጋር በመሆን መንግስት ከጎን በመሆን በክልላቸው ሲያቆቁም እናያለን። የእኛ ክልል ግን ይህን ሊያደርግልን አልቻለም። እንዲያውም እንዲያየንም አልፈለገም። ስለዚህ አሁንም ጥያቄያችን በተቻለ መንገድ በተቻለ መንገድ በክልላችን መቋቋሚያ በከተማም ሆነ በገጠር አስሮ አንድ ቦታ ላይ እኛ እነዚህም በቁጥር የተገለጥን ህዝቦች እንዲያሰፍረንና ከህዝቡ ጋር በመሆን አቋቁሞ የተሻለ ኑሮ እንድንኖር እንዲያደርግን ነው የምንጠይቀው። ጥቅምት አስራ ስድስት ቀን ሁለት ሺህ አስር ዓመተ ምህረት በሁለት ሰዎች ጠብ ምክንያት አንድ የቤንሻንጉል ክልል ተወላጅ ህይወቱ በማለፉ በተቀሰቀሰ ግጭት ብዙ ሰው የተጎዳበት አሰቃቂ ጥቃት መድረሱንና በዚህም ምክንያት አካባቢውን ጥለው መሰደዳቸውን ተፈናቃዮቹን ጠቅሰን ባለፈው ሳምንት መዘገባችን ይታወሳል። አቶ አበባው ጌትነት ይህ አሰቃቂ አደጋ ሲደርስብን ያስጠለሉን የኦሮሚያ ክልል ነዋሪዎች ናቸው፣ እነሱን ማመስገን እፈልጋለሁ ይላሉ። በወቅቱ ችግሩ ሲደርስብን ወደ ኦሮሚያ ክልል ድንበር ላይ ነበረ ያለንበት ቦታ። ያው ብዙ እርዳታ አድርጎልናል። የላልባሳትም፣ የትራንስፖርትም፣ የምግብም እርዳታ አድርጎ ወደ ሀገራችን የምናገባበትን ሲስተም ፈጥረው የተወሰኑትን አገራችን በነፃ ትራንስፖርት አዋጠው እንድንገባ የማድረግ እርዳታ ትልቅ እገዛ አድርገውልናል። በጣም ሳመሰግኛቸው ነማል። የኦሮሚያ ክልል ህዝቦች በጣም ጥሩ ሁኔታ አድርገውልናል። የኦሮሚያ ክልል ህዝብ ግን ለእኛ የተለየ ድጋፍ ነው ያደረገልን ከጥቅምት አስራ ሰባት ጀምረው እስከ ያው ቦታውን ለቀን ከዛ ተፈናቅለን ስንወጣ ራሳችንን ለማትረፍ ሩጠን ወደ ኦሮሚያ ክልል የገባ ነው ከዛ ጀምሮ እስከ ህዳር ሰላሳ ድረስ በወቅቱ የደረሱን ሁሉ እያስጠለሉ ሲጋብዙና ሲያበሉ ሲያጠጡ አሁንም ሲሸኙ ቆይተዋል። የተፈናቃዮቹን መልሶ ማቋቋም ጥያቄ በተመለከተ የአማራ ክልል መንግስት ምላሽ እንዲሰጠን የክልሉን መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ለማግኘት ለአንድ ሳምንት ያህል ከፍተኛ ጥረት አድርገናል። ስልካቸው ስለማይነሳ፣ ዛሬ ደግሞ ስለማይሰራ ልናገኛቸው አልቻልንም። ጥረታችንን እንቀጥላለን። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።